صفاء في لا ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ። ዶክተር አለማየሁ መኮንን በዲከን ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ። ዶክተር ውብሸት በአሁኑ ወቅት በተለይ አስትራዜኒካ አውስትራሊያ ውስጥ አንዱ አወዛጋቢ ክትባት ሆኖ ይገኛል። ቀደም ሲል በአውስትራሊያ የሕክምና ባለሙያዎች በተለይም የመድኃኒትን ምክረ ሀሳብ ሰጪ በሆነው አታጊ በኩል እንደዚሁ እድሜያቸው ከስልሳ በላይ የሆኑት እንዲከተቡ የሚል አስተያየት ሰጥቶ ነበር። በኋላም በጠቅላይ ሚኒስትሩ ግፊት እንደዚሁ ከዛ በታች ያሉት እድሜያቸውም እንደዚሁ እንዲወስዱ በብርቱ አበረታታለሁ የሚል ምክረ ሀሳብ ሰጥቷል። እድሜያቸው ከስልሳን በላይ የሆኑ አውስትራሊያውያን አስትራዜኒካን ክትባት ለመከተብ ያመነታሉ። በሚዲያም በኩል እንደዚሁ ያለው አሉታዊ ገጽታ ነው። አስትራዜኒካ ክትባት ከፋይዘር ወይም ከሌሎቹ ክትባቶች ጋር ሲወዳደር ለቫይረሱን ለመከላከል ያለው ጠቀሜታ ምን ያህል ነው? ሰዎች ቆም ብለው እንዲያስቡ ማድረግ ምን መደረግ አለበት ይላሉ። አመሰግናለሁ ካሳሁን፣ ድጋሚ ስለጋበዝክኝ በፕሮግራምህ ላይ እንዳነሳቸው ሁለት ክትባቶች ላይ ነው እንግዲህ የአውስትራሊያ ኮቪድን የመከላከል ስራ የሚያተኩረው አንደኛው አስትራዜኒካ ነው፣ ሁለተኛው ፋይዘር ነው። ሆኖም የአውስትራሊያ መጀመሪያ ላይ ያደረጓቸው ስምምነቶች ምክንያት በብዛት የአስትራዜኒካ ክትባቶች ነው ያሉን። ፋይዘር ብዙ በቂ አቅርቦት ልናገኝ አልቻልም እና ከደም መርጋት ጋር ተያይዞ ደግሞ የታዩት የተወሰኑት በጣም ከብዙ ሰው በትንሽ ሰው ላይ የታዩት የደም መርጋት አይነት ነገሮች ከአስትራዘኔካ ጋር በተያያዘ ክትባቱ ላይ ትንሽ ጥላ እንዲያጠላበት በሰው ዘንድ አሉታዊ ተጽዕኖ እንዲኖረው የመፍጠር አይነት ነገር ፈጥሮ ነበር። ይሄ ደግሞ በሰው ብቻ አላበቃም። ልክ ከሀገርን ከሚያስተዳድረው ከጠቅላይ ሚኒስትሩ ጀምሮ አታጊ አሁን እንዳልከው ጀምሮ ብዙ ውዝግቦችን ፈጥሯል። እንዲሁም ሚክስድ ሜሴጂንግ የምንለው የሆነ የሚገጫጭ አይነት መልእክቶች ሁሉ ይተላለፉ ነበረ እና ያው ጠቅላይ ሚኒስተሩም በጣም ብዙ የፖለቲካል ጫና በርትቶበታል። በዛ ላይ ደግሞ ክትባቱ ቢወሰድ ካለመወሰዱ ይልቅ አሁንም የተሻለ ጥቅም አለው። ምክንያቱም ልክ አሁን ሲድኒ ወይም ኒው ሳውዝ ዌልስ አካባቢ ተፈጥሮ እንዳየነው የበሽታ ማገርሸት ነገር ስናየው አሁንም ምን ያህል ክትባቱን መውሰድ ካለመውሰድ የተሻለ እንደሆነ ሁሉም ያውቁታል። ምክንያቱም በሁሉ ጊዜ የተዘጋ ኢኮኖሚው ለረጅም ጊዜ ፈንክሽናል ሆነ መቆየት ስለማይችል ማለት ነው። ስለዚህ ጠቅላይ ሚኒስትሩ እውነት ነው በተፈጠረበት ጫና ምክንያት አታጊዎች ላይ ራሱ ጫና ፈጥሮ እነሱ ሀሳባቸውን ቀይረዋል ቢባልም አታጊዎች በራሳቸው ራሱ ይሄንን ሀሳብ ሊቀይሩ የሚችሉበት ፕሮባቢሊቲ እንደነበረ ነው እኔ ማምነው ምክንያቱም ካየኸው ሲድኒ ላይ እየተፈጠረ ያለው ነገርም ቢሆን ዴልታ ቫሪያንት ኮቪድ ቫይረስ አይነት በጣም በፍጥነት ነው የሚሰራጨው። በዛ ላይ ደግሞ ወጣቶችንም በጣም የመጉዳት አቅም እንዳለው ወደ ሆስፒታል እንዲያመሩ የማድረግ አቅም አለው እና ይህንን ይህንን ሲያዩ ደግሞ ሌላ ደግሞ በጣም ያዩት ነገር ምንድን ነው፣ የተከተቡ ሰዎች ወደ ሆስፒታል የመግባት ቻንሳቸው በጣም አናሳ ነው። የመሞት ቻንሳቸውም እንዲሁም ምንም የሚባል አይነት ነገር ነው እና አሁንም በአስትራዜኒካም ሆነ በፋይዘር የተከተቡ ሰዎች ካልተከተቡት ሰዎች ጋር ሲወዳደር አሁን በሚፈጠረው ቫይረስ ምክንያት ወደ ሆስፒታል የመግባት ብሎም ወደ ሞት የማምራት ነገሩ በጣም አናሳ ነው እና በዛ ምክንያት ነው የአታጊም ሪኮመንዴሽን ወይም ምክር ሀሳብም የመቀየር ነገር የፈጠረው ብዬ ነው የማምነው። የፖለቲካ ጫናው ያው በኮቪድ መከላከል ጊዜያቶች በሙሉ በተለያዩ ሀገራቶች ብናየውም ዋናው ግን መሬት ላይ ያለው ማስረጃ ራሱ የሚያሳየን ግን መከተቡ ካለመከተቡ የተሻለ እንደሆነ ነው እና አስትራዜኔካም ቢሆን ቢወሰድ ሆስፒታል ከመግባት በጣም በብዙ ሁኔታ እንደሚከላከል፣ ሞትን መከላከል እንደሚችል አሳይቷል። እና እነዚህ ናቸው ያሉት ሁኔታዎች። ዶክተር አለማየውስ በተለይ ለእኛ ማህበረሰብ በአብዛኛው ተጋላጭነት ያላቸው ስራዎች ላይ በርካታ የሆኑ ኢትዮጵያውያን ወገኖች የሚሰሩበት ስራ አይነት ነው ያለው በመላው አውስትራሊያ ውስጥ። ከዛ አኳያ ክትባት የመከተቡ አስፈላጊነት፣ በተለይም በአሁኑ ወቅት በኒው ሳውዝ ዌልስ የሚኖሩ ኢትዮጵያውያንና እና ትውልደ ኢትዮጵያውያን የእርሶ ምክረ ሀሳብ ምንድን ነው? ፋይዘርም ብቻ ሳይሆን አስትራዜኒካንም ጨምሮ የመከተቡ ሁኔታ ላይ። አመሰግናለሁ። ካሳውን ስለ ግብዣ ክትባቶች ጥቅም ለማውራት ያህል አክቹዋሊ እኔ በአጋጣሚ የወሰድኩት ፋይዘር ነው፣ ግን ስቲል አስትራ ዜኔካን በተመለከተ ጨምሬ ማውራት የምፈልገው ክትባቶች የሚሰጡት ጥቅም በጣም ዘርፈ ብዙ ነው። አንደኛው ነገር ከክትባት በፊትና ከክትባት በኋላ ምን አይነት ችግሮች፣ ምን አይነት ለውጦች አየ የሚለውን ማለት ያስፈልጋል። ለምሳሌ የእስራኤልን ኤቪደንስ መውሰድ ይቻላል። የእስራኤል ኬስ ነው ስል ክትባት ከተጀመረ በኋላ እና በፊት ያለው የኮቪድ የኬዝ መጠን ምንም አይገናኝም። በጣም በጣም በጣም ዲክላይን ያደረገው። ይህ ማለት ዲክላይን የኬዝ ዲክላይን አደረገ ማለት ሞት መጠን ይቀንሳል፣ ሆስፒታል ተኝቶ መታከምን ይቀንሳል፣ ሳፈሪን ግን ወይም በህመም የመሰቃየትን ይቀንሳል፣ ከስራ የመቅረትን ይቀንሳል እና እንደዚ አይነት ዘርፈ ብዙ ጥቅሞች አሉት፣ መከተብ። አሁን ችግሩ ያለው የስጋ ነው። እዛ መከተብ ምን አይነት እንቅፋቶች አሉ የሚለው ስና አንዳንድ ሚዲያዎች ያላቸው ከበሬት፣ በተለይ ብዙ ጊዜ ኔጌቲቡን አውጥቶ የማጉላት ነገር ይታያል። ከዚህ ውስጥ በጣም የምጠቅሰው የምችለው አንደኛው የአስራ ዘካ በተለ ከረንት ብዙ ጊዜ ሚዲያዎች በጣም አጉልተው የሚያወጡት ነገር ከአስትራዜኔካ ጋር በተገናኘ ያለው የደም መርጋት ችግር ተብሎ የሚወሰደው ነው። ይህ ችግር በጣም ሬር ኬዝ ከሚባሉት ውስጥ እንግዲህ ይህ ዩኒክ አይደለም ቫክሲንስ ዩኒክ አይደለም። እንደዚህ ዓይነት ነገር ሲቀጠጥ ሬር ኬዞች ይባሉ ማለት ነው። ዳታዎችን አውጥተንገር ስናውት ይብን ማሳጅ አሁን ረትን ያለው ሳመሪ ሪፖርት የሚያሳየው ዘጠና ኬዞች ናቸው ከሲክስ ሚሊዮን የአስትራዜኔካ ዶዚስ ውስጥ ሪፖርት የተደረጉት ዘጠና ኬዞች ናቸው። ከዘጠና ኬዞች ውስጥ በጣም ኮንፊርምድ የሆኑት አምሳ አራት ናቸው። በቃ እርግጠኛ ሊሆን ይችላል የአስትራዜኔካ ሪሊ አምጣል ብላድ ክሎቲንግ ወይም የደም መርጋ ችግር ሪሊ አምጣል ተብሎ የታሰቡት አምሳ አራት ኬዞች ናቸው። እነዚህ አምሳ አራት ኬዞች ከስድስት ነጥብ ሶስት ሚሊዮን ኬዝ ስታየው ስምንት ኬዝ ከ አንድ ሚሊዮን ማለት ነው። አምሳ አራት ኬዞች ደግሞ ባይሰልፍ ፌታል ላይሆን ይችላል ማለት ገዳይ ላይሆን ይችላል። የደም መርጋት ችግር ያለበት በሙሉ ይሞታል ማለት አይደለም። የተለያዩ መፍትሄዎች አሉ። የደም መርጋት ችግሩን ሊያስቆሙ የሚችሉ ወይም ደግሞ የደም መርጋት ችግሩን የሚፈቱ በዳይነቶች ደግሞ አሉ። ይህንንም ማሰብ ያስፈልጋል። ቫክሲኖች ባይኖሩ ምን ሆን ነበር ብለ ሳሰብ እንግዲህ ከረንት ላይ ባለን ኤቪደንስ ሁለት ፐርሰንት ፋታሊቲ ሬት ይላል። ሁለት ፐርሰንት ፋታሊቲ ሬት ማለት አፕሮክሲሜትሊ ማለት ነው ከመቶ ሰው ውስጥ ኮቪድ መቶ ሰው ውስጥ ካለበት ማለት ላይ ሁለት ሰው የመሞት ቻንስ አለ ማለት ነው። ይህንን ከአንድ ቢሊዮን ሴ ውስጥ አንድ ዴስ ፎር ኢግዛምፕል ከአስትራዜኒካ ሪሌት የሆነ ዴስ ኮምፔር ስናደረገው ምንም አይገናኙም። ደፍነት ኖሱ ምን ጥያቄለን ጥቅሙ በጣም ያመዝናል። አካዙን የሚያየው ይህንን ነው። ምንም እንኳ የፖለቲካ ኢንፍሉንስ ቢኖርበትም እነዚህ አይነት ነገሮችን ሪፖርት ሳመሪ በየሳምንቱ ያስቀምጣል እና የሚያሳየው ከረንት ኢቪደንስ ያ ነው። ለማህበረሰባችን ምን አይነት ምክረ ሀሳብ ማጥረግ ያስፈልጋል የሚለው ማህበረሰባችን ብዙ ጊዜ በስማ ስማ ዘለው በማህበራዊ ሚዲያ አንድ አንዴም ሚዲያዎች ራሱ ሜንስትሪም ሚዲያዎችን አጋነው ከአስትራዜኔካ ጋር በተገናኘ ያልሆነ አሉባልታ ወይም ደግሞ ከዛን የሚወራበት ሁኔታ አለ። ይህንን ሪሊ ዋክ ኦንደርግራውንድ የሚለውን ሪ በተጨባጭ ሁኔታ ማየት ያስፈልጋል። ባልከተል ምን ሆናለ የሚለውን ማወቅ ያስፈልጋል። ቢኮዝ እያየን እኮ ነው፣ ብዙዎች የምናውቃቸው ሰዎች ሲገልል እያየን ነው። መከተል አለመከተል በጣም በጣም የተሻለ ነገር ነው ብዬ አስባለሁ። እና ይሄ ቫክሲን ሲስታንሲ በኛ ማህበረሰብ ብዙ ጊዜ በኢሚግራንት በሚባለው ማህበረሰብ ውስጥ ሃይ ነው እንዳልኳችሁ፣ ከሶሻል ሚዲያ በተጨማሪ ወደ ብሊስ ወደ ሪሊጅስ የማገናኘት ነገር አለ። ዶክተር ውብሸት ጠር ዓለማየሁ በእሳቸው ፋይዘር ተከትበዋል። እኔም መራሴ እንደዚሁ ፋይዘር ነው የተከተብኩት። እርሶ የአስትራዜኒካ ነው የተከተቡት። አስትራዜኒካን የተከተቡበት ምክንያት ምንድን ነው? ከዛስ ባሻገር በተለይ አሁን ዴልታ ቫይረስ ኒው ሳውዝ ዌልስ ውስጥ ተስፋፍቶ ባለበት ወቅት በኒው ሳውዝ ዌልስ መንግስት በኩል ጥሪ የተደረገ ነው። እንደዚሁም በተለያዩ በፌዴራል መንግስቱም ሆነ በሌሎች የህክምና ባለሙያዎች የእርሶ የእርስ ምክረ ሐሳብ ምንድን ነው? በተለይ በኒው ሳውዝ ዌል ስላሉ ኢትዮጵያውያን ወገኖች አመሰግናለሁ። ካሳሁን ያው እንደጠቀስከው እኔ አስትራዜኔካ ክትባቱን የወሰድኩት የወሰድኩትም ሁለት ወር አጋማሽ በፊት ነው። አሁን ሁለተኛ ዶዜን እንዲሁም አሁን ከአንድ ከሁለት ሳምንት በኋላ ወስዳለሁ። የወሰድኩበት ምክንያትም ያለው ማስረጃ በጣም ከሚገባው በላይ አስፈሪ ሆኖ ወይንም ደግሞ እንዳልወስድ የሚያደርገኝ ሆኖ ስላላገኘሁት ነው። በዛ ላይ ደግሞ አሁን ጥሩ ምሳሌ ለመስጠት ያክል አንድን ክትባት ወይም አንድን መድኃኒት ብዙ ጉዳት አያስከትልም ብለን ለማወቅ የምንጠቀምበት ጥሩ ማስረጃ ምንድን ነው? በሕዝብ ደረጃ ከተሰጠ በኋላ ክትባቱ ምን ያህሉ አስፈሪ የሚባል የጎንዮሽ ጉዳት ከዛ ውስጥም ሞት አስከትሏል የሚለውን በማየት ነው። ጥሩ ምሳሌ የምትሆነው ዩኬ ነች። ዩኬ ሙሉ ለሙሉ በሚባል ደረጃ የአስትራዜኔካ ክትባት ነው የወሰዱት። እነሱ ደግሞ ምን ያህል በሽታውን በዛ ምክንያት መከላከል፣ ስርጭቱን መከላከል እንደቻሉ ወይንም ደግሞ በሆስፒታል የሚገቡ ወደ ሞት የሚያመራ ችግሮችን መቀነስ እንደቻሉ አሳይተውናል ማለት ነው። በዛ ምክንያት ነው እኔ የምንከተብበት ምክንያት ካለመከተቡ ምክንያት ያመዝናል በሚል ምክንያት ነው የወሰድኩት እና ከዴልታ ቫሪያንት ጋር በተያያዘ አሁን ጥሩ ዳታ አለ፣ ጥሩ ማስረጃ አለ። ምንድን ነው የሚለው? አሁን ወደ ሆስፒታል መግባት ነው ዋናው ችግሩ። አሁን በበሽታው መያዝ ብቻ አይደለም ዋናው ችግሩ። ዋናው ችግሩ በበሽታው ከተያዙት ውስጥ ምን ያህሉ ሆስፒታል ይገባሉ፣ ምን ያህሉ ሊሞቱ ይችላሉ የሚለው ነው በብዛት እንደ አገር የሚያሳስበን ነገር። ምክንያቱም ሆስፒታሎች በተጨናነቁ ቁጥር ለሌሎች ህመምተኞች የምንሰጣቸው አገልግሎቶች በጣም ችግር ውስጥ ስለሚወድቁ አልጋዎች ልናጣ ስለምንችል ማዳን የምንችላቸውን ሰዎች ልናጣ ስለምንችል ነው። ዋናው ሆስፒታል የሚገቡ ሰዎችን መቀነስ መቻል አሁን በትልቅ ጥሩ መለኪያ አድርገን ነው የምንወስደው። ከዛ ደግሞ ስናስበው ከዘጠና በመቶ በላይ የመከላከል አቅም አለው አስትራዜኔካ ሰውን ሆስፒታል ከመግባት ኢቭን አሁን እኳ ባለው ሁኔታ ማለት ነው እና አሁንም መከተቡ የተሻለ አማራጭ ነው ብዬ ነው የማስበው። አንድ ጥሩ ነገር ነግሬህ ልጨርስ ይሄንን አንድ ሙሉ ለሙሉ የተከተበ የሰማንያ ዓመት ሰው ምንም ካልተከተበ የሃምሳ ዓመት ሰው ጋር ተመሳሳይ የመሞት አደጋ ነው ያለው ከኮቪድ ማለት ነው። ይሄ ደግሞ የሚያሳየህ ምን ያህል ክትባቱ ሊሰራ እንደሚችል ምን ያህል ክትባቶቹን መውሰድ የምንወዳቸውን ዘመዶቻችንን ቤተሰቦቻችንን ሊከላከልልን እንደሚችል ነው። እና ከዚህ ጋር በተያያዘ ነው እኔም የወሰድኩት ክትባቱን ካሳሁን ምንም ደግሞ የጎንዮሽ ጉዳት አላየሁም። እኔ አሁን በግሌ ማለት። ዶክተር ውብሸት ተስፋዬ በካምብራ ዩኒቨርስቲ የመድኃኒት አጠቃቀም ተመራማሪ፣ ዶክተር አለማየሁ መኮንን በዲከን ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ፣ ስለ ቃለምልልሱ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።